ከስድስት ዓመታት በኋላ የወጣው አዲሱ የገቢ ግብር ትመና በአንዳንድ የኦሮሚያ ከተሞች የንግድ ቤቶችን የመዝጋት አድማ አስከትሏል። አስተያየት ሰጪዎች ለአሜሪካ ድምፅ እንደገለጹት በዛሬው ዕለት በወሊሶና በአምቦ ከተሞች የንግድ ቤቶች ተዘግተዋል፣ የትራንስፖርት አገልግሎት ተቋርጧል ብለዋል። ወደ ክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ ደጋግመን ደውለን ስልካቸው አልተነሳም። ሁኔታውን አስመልክተው በፌስቡክ ገጻቸው ላይ ባሰፈሩት መልእክት የተወሰኑ ንግድ ቤቶች መዘጋታቸውን ጠቁመው ልዩ የፖለቲካ ጥቅም ማግኘት በሚፈልጉ የውጭ ኃይሎች የተፈጠረ ነው ብለዋል። ሁኔታውን ጽዮን ግርማ ተጨማሪ አላት። ባለፉት ሁለት ሳምንታት ከአዲስ አበባ ከተማ ነጋዴዎች ሲሰማ የነበረው ቅሬታ ወደ ኦሮሚያ ክልል የተሻገረ ይመስላል። ዛሬ በወሊሶና በአምቦ ከተማ የሚገኙ አዲስ የወጣውን የቀን ገቢ ግምቱን የተቃወሙ አንዳንድ ነጋዴዎች የንግድ ቤቶቻቸውን በመዝጋት አድማ አድርገው መዋላቸውን ያነጋገርናቸው ነዋሪዎች ይናገራሉ። ከወሊሶ ከተማ በስልክ ያነጋገርናቸው ነዋሪዎች እንደገለጹት በነጋዴዎች ላይ የተጣለው የቀን ገቢ ግምት ከፍተኛና ከጠበቁት በላይ በመሆኑ የንግድ ቤቶች ዘግተው መዋላቸውን ነው። ስማቸውን እንዳንጠቀስ የጠየቁን አንድ ነዋሪ የከተማውን ሁኔታ እንዲገልጸውታል። ወሊሶ ዛሬ በግብር ምክንያት ሱቆች ዝግ ነበሩ። ያው እንግዲህ ግብር ከአቅም በላይ ነው በሚል ምክንያት ማለት ነው እና ሙሉ ለሙሉ ዛሬ ሱቆች ዝግ ነበሩ። ወደ አዲስ አበባ እና ወደ ጅማ የሚሄዱ መኪኖችም መንገድ ያስበዛቸው ስለነበረ አልነበሩ። እኚህ ነዋሪ እንደገለጹልን ከሌላ ከተማ ወሊሶን አቋርጦ የሚያልፍ ተሽከርካሪ በድንጋይ መስታወቱ መሰበሩን ገልጸውልናል። ሌላ የወሊሶ ከተማ ነዋሪም ንግድ ቤቶቹ መዘጋታቸውን ያረጋግጣሉ። ወሊሶ እንዳለ ንግድ ቤት እንዳለ ሆቴልም ቦን መጠጥ ቤትም ቦን እንዳለ ዘረግታል። በቃ ስጋ ቤትም ሆነ አንዳንድ ቤታ ኮ በጣም ከባድ ምስል ሁኔታ ነው የተዘጉት። በጣም ግብር በሰው ለጫና ሆናል። በተጨማሪም አንድ ሌላ ስማቸው እንዳንጠቅስ የጠየቁን ነዋሪ ዛሬ ከጠዋት ጀምሮ አብዛኞቹ ንግድ ቤቶች ተዘግተው ማየታቸውን ከሞተር ሳይክል ውጭ ምንም አይነት የትራንስፖርት አገልግሎት እንዳልነበር ይናገራሉ። እውነት ነው። ዛሬ ቀኑን ሙሉ መናሀራን ዝግ ነበር። ኪኖች ስራ ቆሞ ነበር። ደግሞ ሞቴሎች ቤቶች ሁሉ ነገር ዝግ ነበር። ሱቅ ያው መንግስት ግብር ጨመረብን አባል ንካፍሽን በማለት ነው ያቆሙት። እንደውም አንዳንድ ከአዲስ አበባ ወሊሶ ወደ ጅማ አካባቢ የሚጓጓዙ አይሁር ነበር። እንደውም የመኪና እጥረት ተከስቶ ነበር ትናንትና አይሁር ማለት ነው። ሆቴሎች እና ትናንሽ የሸቀት ሱቆችም እንደዛው ዛሬ ዘግቶ ነበር። እንግዲህ የዋሉት አንዳንድ ከሌላ ቦታ ከሌላ ክልል ደ ለምሳሌ ደ በዚህ መስመር የሚሰሩ እነሱ ቆሞ ተሰባዱ ነበር የሚታወታቸው ማለት ነው ለዚህ በምክንያትነት የሚጠቅሱት ግብር በዝቶብናል የሚል ነው። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዳይሬክተር ወይዘሮ ነፃነት አበራ ባለፈው ሳምንት በጉዳዩ ላይ ስናነጋግራቸው መግባባት ጠፍቶ እንጂ ጉዳዩ ግብር ሳይሆን የቀን ገቢ ግምት ነው፣ ግብር የሚሰራው ገቢና ወጪ ከተሰላ በኋላ ነው ማለታቸው ይታወሳል። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ፣ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳ ነው ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደምብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። በሌላ በኩል ነጋዴዎቹ ከዚህ በፊት ተተምኖባቸው በነበረው አነስተኛ የቀን ገቢ ግምት ተሰልቶ በሚከፍሉት ግብር እንኳን ደስተኛ እንዳልነበሩ ገልጸው አሁን ደግሞ ከአምስት መቶ በላይ እጥፍ ትመና ሲመጣባቸው ሁኔታው ከአቅምና ካልሰሩት በላይ መሆኑን ሲገልጹ እንደነበር ይታወሳል። በአምቦ ከተማ ነዋሪ የሆኑት ግለሰብም በዚህ ምክንያት ዛሬ አምቦ ከተማ ጭር ማለቷን ይናገራሉ። አዎ አምቦ ነው ያለው። እኔ ቤት ነው የዋልነው። ያው ስራ የለም። ዛሬ ከተማ ጭር ብለዋል። ምንም የለም። ሰው ብቻ ነው መንገድ ላይ አንዳንድ ሰው ብቻ ነው መንገድ ላይ የሚሄደው እንጂ መኪና የለም፣ ትራንስፖርትም የለም፣ ሱቅም የለም። ምንም ዝግ ነው እንዳለ። ከግብር ጋር ተይዞ ነው እንደዚው ነው። አንዳንድ ቦታም ባንክም ምንም ዝግ ነው እንዳለው። ማንም ስራ ላይ የለም። ሌላው የአምቦ ከተማ ነዋሪ አድማው በጥሪ መደረጉን ገልጸው ከተማውን በከባድ ጥበቃ ስር ወድቋል ይላሉ። ላይ ዛሬ ሁሉም ሱም ተዘግተዋል እና ምክንያቱም ግብር ምናም በጨም ጨምሯል ምናም ግብር ጨምሮ ነበር። መንግስትም ግብር ክፈሉ ምናም ብሎ ግብርም ሳይሆን ብር ነው ስርቆት፣ እንደ ስርቆት አስመስሎ ከፍተኛ ግብር ብሎ ህዝቡ ላይ ኔጫ ነው። ህዝቡ ደግሞ ተቃውሞ አሰማና ዛሬ ተነጋግሮ ትናንት ወረቀት ነበር ወረቀት የሱቁ ስበተን ነበር ከሁለት ቀን በፊት እና ከዛ ተነስቶ ህዝቡ ዛሬ ሱቅ በሙሉ ዘግቶ ነበር። ከትራንስፖርት ከባጃጅ ተነስቶ ምንም እንቅስቃሴ የለም። አስፋልት ላይ በቃ የወታደር መኪና ብቻ ነው ያለው አስፋልት ላይ። እና ሁሉም ሰው ሱቁን ዘግቶ ቤት ተቀምጦ ነው ያለው። በቃ ተቃውሞ ይነሳል፣ መንገድ ይዘጋል በድንጋይ ምናምን ብሎ መንገድ ላይ የእንትን ቆሞ ምናምን ነው ሰው የሚጠብቀው። እና ከየወታደር መኪናም የመንግስት መኪና በአጠቃላይ ቄሮች በድንጋይ መስታወቱን ሲሰባብሩ ነበር። እሱም አስመልክቶ ነው እንግዲህ ከተማው ወሮ ነው ያለው ወታደሩ ማለት ነው። ነዋሪዎቹ እንደሚሉት በአምቦና በወሊሶ አንዳንድ አካባቢዎች ነጋዴዎች ባደረጉት አድማ ሱቆች ተዘግተዋል። የትራንስፖርት አገልግሎትም ተቋርጧል። ይህን ሁኔታ ለማጣራት የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ ጋር ደጋግመን ደውለንላቸው ስልካቸው ባለመመለሱ ልናገኛቸው አልቻልንም። በሌላ በኩል አቶ አዲሱ በግል የፌስቡክ ገጻቸው እንዳሰፈሩት ነጋዴዎች ግብር መክፈል ግዴታቸው ነው፣ መንግስት ደግሞ ግብር ማስከፈል ኃላፊነት አለበት ብለዋል። በአምቦና በወሊሶ አንዳንድ ንግድ ቤቶች መዘጋታቸውን ገልጸው ይህ ደግሞ ልዩ የፖለቲካ ጥቅም ማግኘት የሚፈልጉ የውጭ ኃይሎች የተፈጠረ ነው ብሎታል። ቅሬታ ያላቸው ነጋዴዎች ቅሬታቸውን በአግባቡና በተሻለ መንገድ አቅርበው መፍትሄ መፈለግ ትክክለኛ ጥገኛ አካሄድ ነው ብለውታል። ለአሜሪካ ድምፅ ፂዮን ግርማ ዋሽንግተን።